ሰልፍ አድማጮች፣ በቀጥታ ወደ ዕለቱ አብይ ሬስ ነው የምናመራው፣ ወደ አዲስ አበባ ይወስደናል። የኢትዮጵያ መንግሥት ለሁለት ነጥብ ሚሊዮን ሕዝብ አስቸኳይ የምግብ እርዳታ እንደሚፈልግ አስታውቋል። የእርዳታ ጠባቂው ቁጥር ባለፈው ዓመት ከነበረው በብዙ መውረዱ ቢገለጥም የምግብ እጥረቱ አርባ ከመቶ የሚሆነው የተከሰተው በሰላም እጦት ተቸግሮ በሚገኘው እና የተበታተን የሕዝብ አሰፋፈር ባለበት በኢትዮጵያ ሶማሌ ክልል መሆኑ ተዘግቧል። ሪፖርተራችን ነው ከአዲስ አበባ ይህን ዘገባ ያላከው ፒተር ሃይንላይን። ዝርዝሩን ደግሞ ሰሎሞን አባተ እንዲህ አቅርባል። ባለፈው ዓመት እንዲህ አይነቱ አጣዳፊ የምግብ እርዳታ የሚያስፈልገው ሰው ቁጥር አምስት ነጥብ ሁለት ሚሊየን ነበር። ያ ቁጥር ዘንድሮ ወደ ሁለት ነጥብ ስምንት ሚሊየን ወርዷል። ለዚህ መሻሻል ቁልፍ አስተዋጽኦ አበርክተዋል ያሏቸውን ሁለት ሁኔታዎች የግብርና ሚኒስትር ዴኤታ ምትኩ ካሳ ጠቁመዋል። አንዱ ጥሩ የአየር ሁኔታ የነበረ መሆኑ ነው። በዚህም ምክንያት ከአምስት ዜጎቹ አራቱ የዕለት ሕይወታቸው በግብርና ላይ በተመሠረተባት ኢትዮጵያ ዘንድሮ አዝመራው ሰምሮ ሰብሉ በጥሩ ሁኔታ ተሰብስቧል። ሌላው ጉዳይ ለ12 ሚሊዮን ሰው ባለፈው ዓመት የምግቡ እርዳታ እንዲደርስ መደረጉ ነው። ይሁን እንጂ ይህ የ2.8 ሚሊዮን ሕዝብ አስቸኳይ ድጋፍ መፈለግ ጉዳይ ግማሽ ታሪክ መሆኑን ከሚኒስትሩ ጋር ሆነው መግለጫ የሰጡት የመንግስታቱ ድርጅት የሰብአዊ ጉዳዮች አስተባባሪ ዩጂን ኦውሱ ተናግረዋል። ሁለት ነጥብ ስምንት ሚሊዮን ሰው አሁንም የምግብ እርዳታ ይፈልጋል። ሌላ 956 ሺህ ሰው ተጨማሪ የምግብ ድጋፍ ይፈልጋል። ወደ 107 ሺህ የሚሆኑ ሕፃናት ደግሞ በአጣዳፊው የምግብ ዕጥረት ሳቢያ የሕክምና አገልግሎት ይጠብቃሉ። 3.3 ሚሊዮን የሚሆን ሰው የተጨማሪ ምግቦችና እንደ ቫይታሚን ኤ አይነቶቹ አልሚ ምግቦች ያስፈልጉት እንደሆነ ይፈተሻል። ከዚህ ሌላ 7.8 ሚሊዮን ኢትዮጵያውያን በአምራች ሴፍቲኔት ፕሮግራም ታቅፈው በሚሰጣቸው የአደጋ መከላከል ድጋፍ ምግብ ወይም ገንዘብ ያገኛሉ። በሚሊዮኖች የሚቆጠሩ ኢትዮጵያውያን በወባ በኩፍኝና በአንዳንድ አካባቢዎች ኮሌራ እየተባለ በሚጠራው አጣዳፊ ተቅማጥና ትውከት መጋለጥ ስጋት ላይ መሆናቸውን አውሱ አክለው ጠቁመዋል። በሌላ በኩል ደግሞ በአንዳንድ አካባቢዎች ድርቅ እየጀመረ በመሆኑ የአካባቢ ባለስልጣናት ያስተላለፏቸውን ቁጥሮች እንደገና እንዲፈትሹ እያስገደደና ከፍ እያለም መሆኑን የመንግስታቱ ድርጅቱ ባለስልጣን ገልጸዋል። የኢትዮጵያ ሚትሮሎጂ ኤጀንሲ እንደተነበየው የድርቁ ሁኔታ በአመቱ የመጀመሪያ ግማሽ እየበረታ የሚሄድ ከሆነ በታሳሱ ፍተሻ የታየው የምግብ ዋስትና መበላሸት እየበዛ ነው የሚሄደው። የመንግስት ሪፖርት እንደሚጠቁመው በከበደ የምግብ እጥረት የመጠቃት ስጋት ካንዣበበባቸው አካባቢዎች ከሀገሪቱ ህዝብ ብዛት ከ ከመቶ በታች በሚሆነው የሶማሌ ክልል እስከ አርባ ከመቶ ይደርሳል። በዚያ ክልል ደግሞ ከኦጋዴን ነጻውጭ ግንባር ጋር የኢትዮጵያ ኃይሎች ለተራዘመ ጊዜ እንደሚጋጩ ይታወቃል። ግንባሩ በኢሜይል ባሰራጨው መልእክት መንግስትን ዘር በማጽዳት ዘመቻና በአማጽያኑ በተያዙት አካባቢዎች እርዳታ እንዳይደርስ በመከልከል ይከሳል። መንግስት በበኩሉ የተባለው የአማጽያን እንቅስቃሴ በአካባቢው እየሞተ መሆኑን ደጋግሞ ቢገልጽም የምግቡን እርዳታ ስርጭት ለመታዘብ የሚፈልጉ ለጋሾች ግን ወደዚያ እንዳይሄዱ ማገዱ ተዘግቧል። ሚኒስትር ዴታ ምትኩ ካሳ እንደሚሉት ክልከላው የተጣለው በጥቂት አካባቢዎች ላይ ነው። Clearance from the respected authorities to move in this. <laughs> የጉዞ ፈቃድ የሚጠየቅባቸው ዘጠኝ ወረዳዎች ብቻ ናቸው ያሉት። በተረፈ ከሃምሳ ሁለቱ ወረዳዎች በ43ቱ ውስጥ በሶማሌ ክልል የሚሰሩ የመንግስታቱ ድርጅት ተቋማት በነጻነት መንቀሳቀስ ይችላሉ። የለጋሾቹ ማህበረሰብ ግን የአመፅ እንቅስቃሴዎች አሉ በሚባሉባቸውም አካባቢዎች ዘልቀው ለመግባት እንዲችሉ ግፊታቸውን እንዳጠናከሩ መሆኑ ይሰማል። የመንግስታቱ ድርጅቱ የሰብአዊ ጉዳዮች አስተባባሪ ኦውሱ ግን ለወትሮ ሰላማዊ ወደሆኑ ወረዳዎችም ቢሆን የእርዳታ ሰራተኞች እንዳይጓዙ የአካባቢ ባለ ባለስልጣናት እንደሚከለክሏቸው አመልክተዋል። እንደየአካባቢው ባለሥልጣናት ጥሩ ወይም መጥፎ ስሜት የሚወሰኑ በአካባቢ የሚጣሉ ክልከላዎች ማሳያዎች አሉን። ዋነኞቹ ክልከላዎች ያሉት በእርግጥ ከባድ የጸጥታ ስጋት ባለባቸው ወረዳዎች ነው። እኔ ከሚኒስትሩ የምለይበት ዋነኛው ነጥብ ግን ክልከላ እንዳለባቸው ዘጠኙ ወረዳዎች የጸጥታ ስጋት በሌለባቸውም ቢሆን በአካባቢ ባለስልጣናት ገደቦች የሚጣሉብን የመሆኑ ጉዳይ ነው። በኢትዮጵያ የእንግሊዝ መንግስት የዓለም አቀፍ ልማት መምሪያ ኃላፊ ሐዋርድ ቴይለር ደግሞ ለጋሽ ድርጅቶች ምግብ በማድረስ ስራቸው ላይ የሚያጋጥማቸውን ተስፋ መቁረጥ ያሉትን ሁኔታ እንዲህ ገልጸውታል። ተሻለው ሲባል ይበላሻል፣ ወጥነት የለውም ምግቡ አንዳንድ ጊዜ ለፈላጊው ይደርሳል፣ አንዳንድ ጊዜ ደግሞ እንደማይደርስ እናውቃለን። የምግብ እርዳታ የማድረሱ ተግባር ካለፉ አመታት የተሻለ እንደሆነ የእንግሊዙ ተቋም ተጠሪ ሐዋርድ ቴለር መሆኑ የመንግስታቱ ድርጅቱ ዩጂን ኮውሱ ቢስማሙም በአመፁ አካባቢዎች የሚገኘው ህዝብ ምግብና ውሃ እየደረሰው ለመሆኑ ማረጋገጥ የሚችሉባቸው ሁኔታዎች እንዲፈጠሩ ከባለስልጣናቱ ጋር ይበልጥ የተጠናከሩ ውይይቶች እንዲደረጉ እየገፉ ነው።